ስፖርት። ጤና ይስጥልኝ አድማጮች፣ የስፖርት ጥንቅራችንን ነው የምናሰማችው። በዛሬው የስፖርት መሰናዶ በዋናነት ትኩረታችን በምሽቱ ስለሚኖረው የኢትዮጵያና የኮንጎ ዲሞክራሲያዊ ሪፐብሊክ እግር ኳስ ቡድኖች ግጥሚያ ይሆናል። ቃለመጠይቅ አዘጋጅተናል። በአውሮፓ ኔሽንስ ሊግ የጀርመን ብሔራዊ ቡድን ተጋጣሚውን አምስት ለዜሮ አሸንፏል። ሌሎች ግጥሚያዎችም ተከናውኗል። ዛሬ ምሽትም ነገም ጨዋታዎች ይኖራሉ። ተጨማሪ የስፖርት ዘገባዎችም ይኖሩናል። አብራችን ቆዩ። የኢትዮጵያ ብሔራዊ የእግር ኳስ ቡድን በ2025 የሞሮኮ የአፍሪካ ዋንጫ ማጣሪያ ሁለተኛ ምድብ ጨዋታውን ዛሬ ማታ ከኮንጎ ዲሞክራሲያዊ ሪፐብሊክ ጋር ያደርጋል። ጨዋታው ከምሽቱ አራት ሰዓት ላይ ታንዛኒያ ዳሬሰላም ከተማ ቤንጃሚን ምካፓ ብሔራዊ ስታዲየም እንደሚከናወን የኢትዮጵያ እግር ኳስ ፌዴሬሽን ገልጧል። ቀደም ሲል የኢትዮጵያ ብሔራዊ የእግር ኳስ ቡድን የመጀመሪያ የማጣሪያ ግጥሚያውን ያከናወነው ከሜዳው ውጪ እዛው ታንዛኒያ ውስጥ ነበር። ከታንዛኒያ ቡድን ጋርም ባደረገው ግጥሚያ ያለምንም ግብ አቻ ተለያይቷል። ብሔራዊ ቡድናችን በተገቢ መልኩ በተገነባ ስታዲየም እጦት የተነሳ በሀገር ቤት በደጋፊው ፊት የማጣሪያ ጨዋታዎቹን ለማድረግ አልቻለም። የሄትሪክ ጋዜጣ መስራች እና ዋና አዘጋጅ ኢሳቅ በላይ መስመር ላይ ነው። ኢሳቅ፣ ለተለያዩ ጉዳዮች በሚሊዮን የሚቆጠሩ ዶላሮች ሲፈሱ ይስተዋላል። የሀገርን ስም ሊያስጠራ የሚችል ብሔራዊ ቡድን በደጋፊው ፊት የሚጫወትበት ስታዲየምን ለመገንባት ምንድን ነው ችግሩ? ከመቶ ሀያ ሚሊዮን በላይ ነዋሪ ባለው ሀገር ተገቢውን ትኩረት አግኝቶ አንድ ስታዲየም መገንባት እንኳን ቢያቅት ማደስ ለምን አልተቻለም? አመሰግናለው። ማንቲዬ፣ በጣም የሚያሳዝነው ነገር የአፍሪካ እግር ኳስ መስራች የሆነች ሀገር በአፍሪካ እግር ኳስ ብቻ ሳይሆን በዓለም እግር ኳስ ላይ ትልቅ አሻራ ያሳረፈች ሀገር ዛሬ አንድ ስታዲዮም አታ ብሔራዊ ቡድኖቻችን በስደት ሲጫወቱ ማየት በጣም ያማል። የኢትዮጵያ ብሔራዊ ቡድን በአዲስ አበባ ስታዲዮም አንድ ለእናቱ በሆነው አዲስ አበባ ስታዲዮም ኢንተርናሽናል ጨዋታ ማድረግ ያቆመው በሁለት ሺህ አስራ ሶስት ነው። ከሁለት ሺ አስራ ሶስት በኋላ ምንም አይነት ኢንተርናሽናል ጨዋታ በሜዳችን አድርገን አናውቅም። ይሄ ብቸኛው በጻሀ ኃይለ ስላሴ ጊዜ የተመሰረተው ስታዲዮማችን በሁለት ሺ አስራ አራት እድሳቱ ተጠናቆ ወደ አገልግሎት ይገባል ተብሎ ነበረ። ነገር ግን በሚያሳዝን ሁኔታ ሁለት ሺ አስራ ስድስትን ጨርሰን አሁን ሁለት ሺ አስራ ሰባት እየገባን ነው። የሚገርም ነገር ይሄ ስታዲዮም ተገንብቶ ሳያልቅ ሶስት ሚኒስትሮች ተቃይሮበታል። በባህልና ስፖርት ሚኒስትር፣ በፊት ስፖርት ኮሚሽን በሚባለው አቶ ኤልያስ ሽኩር፣ አቶ ቀጀላ መርዳሳ፣ አሁን ደግሞ ወይዘሮ ሸዊት ሳንካ እዛ ቦታ ላይ ተሹመዋልና ሶስት ሚኒስትሮች ተቃይረውበት ይህን ስቴዲየም አጠናቀን ለአገልግሎት ብቁ ማድረግ አልቻለም። ባለፈው የሴካፋ ውድድር ሲካሄድ የሴቶች ውድድር ሲካሄድ ለማጫወት ተሞክሮ ነበረ። ነገር ግን ከዛ በኋላ ስቴዲሙ ጨዋታዎችን በብቃት ማስተናገድ ባለመቻሉ ውድድሮች ወደ አበበ ብጤ ላይ ሄዱበት ሁኔታ ላይ የተፈጠረውና ያሳዝንሃል። ሰላሳ ዘጠኝ ሚሊዮን ብር ይፈጃል ተብሎ የተገመተው ስታዲየም አሁን በመቶ አርባ ሚሊዮን ብር ደርሶ እንኳን መጠናቀቅ አልቻለም። እና እኔ ችግሩ ምንድን ነው ብለን ስጠይቅ የአመራር የቁርጠኝነት ዛሬ ትልልቅ ፕሮጀክቶች በአንድ አመት በሁለት አመት በሚያልቁበት ሁኔታ ትልልቅ ስታዲየሞች በሌሎች ዓለሞች ኡጋንዳ ውስጥ አሁን ለምሳሌ ከኛ በኋላ የተጀመሩ ስታዲየሞች ተጠናቀው አልቋል። የኛ አደይ አበባ ግን ስቲል እስካሁን ድረስ የፊኒሽንግ ስራውም አላለቀም፣ ለአገልግሎትም ክፍት አልሆነም። እና በጣም ታዝናለ። አልታደልንም። አሁንም ከስደት አልወጣንም። አሁንም ብሔራዊ ቡድኑ በስደት ነው ያለው። እንደ መንግስትም እንደ ሀገርም እንደ ስፖርት አፍቃሪም እንዳለበት ሀገር ይህንን ነገር መፍታት አለመቻላችን ለብዙዎቻችን ራስ ምታትም ነው። ለብዙዎቻችንም በቃ ልንመልሰው አልቻልነው ጥያቄ ነው የሆነበት የስቴዲየሙ ጉዳይ ከፍተኛ ትኩረት የሚሰጠው ነው። ወደ ብሔራዊ ቡድናችን እና ወደ አሰልጣኙም እንመለስ። አሰልጣኝ ገብረመድን ኃይሌ ኃይሌ የብሔራዊ ቡድኑን የሚያሰለጥኑት የሀገር ውስጥ ቡድንን ከማሰልጠናቸው ጋር ደርበው ነው። ይህ በብሔራዊ ቡድኑ ውጤት ላይ ምን አስተዋጽኦ ይኖረዋል? ወደ በኋላ ላይ ደግሞ ስለ ዛሬው ጨዋታ እናያለን። በጣም የሚገርም አንድ አሰልጣኝ ብሔራዊ ቡድንም ክለብም ሲያሰለጥን በዚህ በሰለጠነው እግር ኳስ ጣራ በነካበት ሀገር በጣም ያሳዝን ያህልም ያስደነግጥ ያህልም ብዙ ትኩረት ይፈልጋል ወይ? የብሔራዊ ቡድን አሰልጣኝ ስትሆን የምትወክለው ሀገር ነው። መቶ ሀያ ሚሊዮን ሕዝብ በላይ ነው የምትወክለው እና የፉል ታይም ሰራተኛ በሙሉ ልቡ የሚሰራ ሰው መቀጠር እዛ ቦታ ላይ እና እንዲሰራ መደረግ ሲገባ ክለብም ብሔራዊ ብሔራዊ ቡድንም ልቡ የሚከፋፈልን ባለሙያ ነው የቀጠረው። አሰልጣኝ ግብረ መድን በኢትዮጵያ እግር ኳስ ላይ ትልቅ አሻራ ያለው ነው። ነገር ግን ኢትዮጵያ መድንንም ያሰለጥናሉ፣ ብሔራዊ ቡድንም ያሰለጥናሉ። ይሄ በጣም በጣም በጣም ከባድ ክፍተት ይፈጥራል። ሁለት ቡድን አሰልጥነህስ እንዴት ውጤታማ መሆን ይቻላል? መድንም ብሔራዊ ቡድንም ተጎጂ ናቸው። ከዛ ውጭ ደግሞ ብሔራዊ ቡድናችን ባለፈው ያሳለፋቸውን ውጤቶችን ስትመለከት እነዚህ ነገሮች አሉታዊ ተጽዕኖ እንዳሳረፉበት ያሳያል። እና ችግሩ የሚጀምረው እኔ ከውጤቱ በፊትም በአቀጣጠሩ ላይ ነው ብዬ ነው የማስበው። ወደ ዛሬው ጨዋታ ወደ ምሽቱ ጨዋታ እንሻገር ከታንዛኒያ ብሔራዊ የእግር ኳስ ቡድን ጋር በሜዳውና በደጋፊው ፊት ያለምንም ግብ ከተጠናቀቀው ግጥሚያ ምን ትምህርት መውሰድ ይቻላል? ለአብነት ያህል ብሔራዊ ቡድናችን ኳስን ባላጋራ ግብ ጋር ማድረስ ሲቸገር አይታይም። ይህን ሁላችንም ተመልክተናል። ሊልቁንም ኳሷን ወደ ግብ ሊቀይር የሚችል ዘጠኝ ቁጥር ተጫዋች መጥፋቱን ከጨዋታ በኋላ በተደረገው ቃለ መጠይቅ ጋዜጠኞች ጠቁመው አሰልጣኝ ገብረ መድን ኃይሌም አስተያየቱን አምነው ተቀብሏል። ይህንን ችግር ቀርፈን በዛሬው ምሽት ጨዋታችን ላይ ውጤት ለማስመዝገብ ያሉት ችግሮች እንዳሉ ሆኖ ማለት ነው። ምን መደረግ አለበት? ሲጀመር ባለፈው ጨዋታ ነጥብ መጋራትን እንደ ትልቅ ስኬት ልናየው እንችል ይሆናል። በተረፈ ግን ቡድኑ ወደፊት የሚያራምድ ተስፋ ሰጭ እንቅስቃሴ ያለው ለማለት ይቸግራል። አሁን ዛሬ ደግሞ ተጋጣሚያችን ኮንጎ ናት እና ብሔራዊ ቡድናችን የተሟላ ቡድኑን ተሸክሞ ያለው ብለህ ስጠይቅ መልሱ በፍጹም የሚል ነው። አማካይም ላይ ብትሄድ ዲፌንስም ላይ የምትሄድ በርካታ ችግሮች የምታነሳበት ብሔራዊ ቡድን ነው። እንደ ሀገር ብሔራዊ ቡድኑ ጥሩ ውጤት እንዲገጥመው እመኛለሁ። ግን እንደ አንድ ጋዜጠኛ ግን በጣም ውስጤን ጥያቄ የሚፈጥሩ ነገሮች ነው የማየው፣ እና በጣም የሚቸገርበት ሁኔታ ነው የሚሆነው። ተጋጣሚያችን ደግሞ ካለው ታሪክም የአፍሪካ ዋንጫ ተሳትፎም ውጤትም አንጻር ስናየው ለቡድናችን ፈታኝና ጠንካራ እንደሚሆን እንደምንረዳው ና እኔ ስጋት ነው የሚታየው። ነገር ግን እንደ ሀገር ጥሩ ውጤት እንዲገጥማቸው ነው የምንመኘው። አድማጮች፣ ዛሬ ማታ ከኮንጎ ዴሞክራሲያዊ ሪፐብሊክ ጋር ስለሚጫወተው የኢትዮጵያ ብሔራዊ የእግር ኳስ ቡድን አቋምና ወቅታዊ ሁኔታን በተመለከተ ከሄትሪክ ጋዜጣ መስራችና ዋና አዘጋጅ ኢሳቅ ብላይ ጋር ያደረግነው ነው ቃለ መጠይቅ ነበር። ኢሳቅ ለሰጠን ማብራሪያ በአድማጮች ስም ከልባ አመሰግናለሁ። እግዚአብሔር ይስጥልኝ። እሽንም አመሰግናለሁ። እግዚአብሔር ይስጥልኝ። የአውሮፓ ኔሽንስ ሊግ። በአውሮፓ ኔሽንስ ሊግ ግጥሚያዎች የጀርመን ብሔራዊ የእግር ኳስ ቡድን የሃንጋሪ አቻውን አምስት ለዜሮ በሆነ ውጤት ጉዳ አድርጓል። በቅዳሜው ግጥሚያ ለጀርመን አንድ ግብ ያስቆጠረው ጀማል ሙሳይላ ሶስት ግብ የሆኑ ኳሶችንም በማመቻቸት ብቃቱን አሳይቷል። ጀርመን ዱስልዶርፍ ከተማ በሚገኘው የሜርኩር ሽፒል አሬና ስታዲየም በነበረው ግጥሚያ ከጃማል ባሻገር ኒክላስ ቪልክሩግ ቀዳሚዋን ግብ አስቆጥሯል። ፍሎሪያን ቪርትስ፣ አሌክሳንደር ፓቭሎቪች እና ማሳረጊዋን ደግሞ ካይ ሃቫርት በፍጹም ቅጣት ምት ከመረብ አሳርፏል። አንድ ቀን ቀደም ብሎ ደግሞ ኔዘርላንድ ቦስኒያ ሄርዜጎቪናን አምስት ለሁለት አሸንፋለች። ቀደም ባሉት ቀናት ከነበሩ እጅግ በርካታ ግጥሚያዎች የተወሰኑትን ለመጥቀስ ስፔን ከሰርቢያ ጋር ያለምንም ግብ ተለያይቷል። ዴንማርክ አንድ ተጫዋቹ በቀይ ካርድ የተሰናበተበት ስዊዘርላንድን ሁለት ለዜሮ አሸንፏል። ኖርዌይ ከካዛክስታን ጋር ያለምንም ግብ መለያይቷ ብዙዎችን አስደምሟል። ፖርቹጋል ክሮኤሽያን ሁለት ለዜሮ ረታለች። ስኮትላንድ በፖላንድ የሶስት ለሁለት ሽንፈት አስተናግዳለች። እስራኤልን 3 ለ1 ስታሸንፍ የፈረንሳይ በሜዳዋ በጣሊያን 3 ለ1 መሸነፍ ደጋፊዎቿን አበሳጭቷል። እንግሊዝ ወደ ደብሊን ተጉዛ በዴክላንድ ራይስና ጃክ ግሪልሽ ግቦች አይርላንድን 2 ለ0 አሸንፋለች። የኔሽን ሊግ ግጥሚያዎች ዛሬ ቀጥለው ፈረንሳይ ቤልጅየምን ታስተናግዳለች፣ ጣሊያን እስራኤልን ትገጥማለች፣ ኖርዌይ ከኦስትሪያ ትፋልማለች። በነገው ዕለት ከሚኖሩ ዘጠኝ ጨዋታዎች ደግሞ ኔዘርላንድ ጀርመንን የምታስተናግድበት በብዙዎች ዘንድ የሚጠበቅ ጨዋታ ነው። አትሌቲክስ የፓሪስ ፓራሎምፒክ ውድድር ትናንት በተደረገው ደማቅ የመዝጊያ ስነ ስርዓት ተጠናቋል። በመዝጊያ ስነ ስርዓቱ ብርቱ ዝናብ ሳያግዳቸው 4400 አትሌቶችና 168 የፓራሎምፒክስ ልዑካን የሙዚቃ ድግሱን ተካፍሏል። ከፓራሎምፒክስ ቀደም ብሎ በነበረው የፓሪስ ኦሎምፒክስ ውድድር የኢትዮጵያ ኦሎምፒክ ቡድን በብዙ ውዝግቦችና አሳፋሪ ክስተቶች ከከዚህ ቀደሙ የደከመ ውጤት ይዞ መመለሱ ይታወቃል። በአንጻሩ ብዙም ትኩረትና ድጋፍ ያላገኘው አካል የኢትዮጵያ ፓራሎምፒክስ ቡድን በአይነ ስውራንና በጭላንጭል በሚያዩ በጣት የሚቆጠሩ አትሌቶች እጅግ አመርቂ ውጤት አስመዝግቧል። ይህ እንደምን ሊሆን ቻለ? ጉዳዩ ሰፊ ክትትልና ከፍተኛ ትኩረት የሚሻ ነው። ኡጋንዳዊቱ አትሌት ርብቃ ቼፕቴጊ በደረሰባት ጥቃት ባለፈው ሳምንት ሕይወቷ ማለፉ ብዙዎችን አሳዝኗል። በፓሪስ ኦሎምፒክ ተካፋይ የነበረችው የማራቶን ሯጯ ሕይወቷ ያለፈው ፍቅረኛዋ ቤንዚን አርከፍክፎ ባደረሰባት ብርቱ ቃጠሎ አብዛኛው የሰውነቷ ክፍል ላይ ከፍተኛ ጉዳት ከደረሰ በኋላ መሆኑ ተዘግቧል። ዜናው በርካታ የስፖርት አፍቃሪዎችን እጅግ ያስደነገጠ ነበር። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሽነኝ አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ